ሰላም ጤና ይስጥልን። እንደምናምሽታችኋል አድማጮች። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። ከዜና ቀጥሎ ሙሉን ጊዜም ባይሆን ከፊሉን ትናንት የተከበረውን የዓለም አቀፍ የሴቶች ቀን ማርች ስምንት ምክንያት በማድረግ ከጋበዝናቸው ሴቶች እንግዶች ጋር እናመሻለን። ብቻዬን አይደለም የገፋሁት ከወዳጆቼ፣ በእውነት ነው የምናገረው፣ በየገዳሙ የሚሄዱ ኤልቫቸው ጋራ አይዞች ብለው መጥተው ተቃልቼ ስመለስ ወይ ዘዋይ በነበረ ጊዜ ከዘዋይ ስመለስ እቤቴ ጎረቤት ነው የማገኘው። እንዴት ሆን አመጣች ታክሲ ትራንስፖርት ላይ ስንደባደብ አልፎልን ትቶ የመንገዱ ጉዞ ጠዋት ነጋ፣ ምግቡ ለማድረስ ማታ መሸ፣ የነገውን ምግብ ለመስራት እና ይህን ሁሉ ያደረገው ከእግዚአብሔር አጠገብ ሆኖ ህዝቡ ነው እና ለህዝቡ ነው ምዝጋናም ደስታም የሚገባው፣ ለቤተሰብ ብቻ አይደለም። የቀደሙት ወይዘሮ ብጽት ኃይለ ጊዮርጊስ ይባላሉ። በእስር ላይ ቆይተው በቅርቡ ከተለቀቁት የፖለቲካ መሪዎች የአንዱ የመኢአድ አመራር አባል የክንፈ ሚካኤል ደበበ አበበ ቀስቶ እናት ናቸው። የኋለኛዋ የኦፌኮ አመራር አባል የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ናቸው። አብረውን ያመሻሉ። የኬንያ ፕሬዚደንት ኡሁሩ ኬንያታና ተቃዋሚ መሪው ራይላ ኦዲንጋ የደረሱበት ስምምነት ለሀገር ብለን መፍትሄን ፈልግ ማለታቸው ለኢትዮጵያ የሚሰጠው ትምህርት ይኖር ይሆን? ለውጥ ለማምጣት ድርድሩ እውነተኛ ሀቀኛ መሆን አለበት። ህዝቡ የሚቀበለው የሚያምነውና የሚደግፈው መሆን አለበት። እንደዚህ አይነት ድርድር ደግሞ ከተደረገ አሁን በዋናነት የአገሪቱን ፖለቲካ፣ ኢኮኖሚ ህይወት ተቆጣጥሮ ያለው ወያኔ ቦታውን ያጣል። ስለዚህ ይሄንን ሁኔታ ሊፈቅድ አይችልም። በዩናይትድ ስቴትስ ኢሊኖይ ክፍለ ሀገር ሺካጎ የሃርፐር ኮሌጅ የኢኮኖሚክስ ፕሮፌሰሩ ጌታቸው በጋሻው ከሰጡት አስተያየት ላይ የቀነጨብነው ነው። በምሽቱ ዝግጅታችን ይዘነዋል። እንደዚህ እያል ከእናንተ ጋር እስከ አራት ሰዓት እናመሻለን አብራችሁን ቆዩ። ወደ ዜና እንለፍ። ጤና አስጥልኝ እንደምናመሻችው ከሰዓቱ ዜና ጋር አሉላ ከበደ ነኝ። በሞያሌ ከተማ ዛሬ ከእኩለ ቀን አካባቢ አንስቶ በተቀሰቀሰ ግጭት በርካታ ሰዎች መገደላቸውንና ሌሎች በርካቶች መቁሰላቸውን ነዋሪዎች ተናገሩ። የሰላማዊ ሰልፍም ሆነ ሌሎች እንቅስቃሴዎች ባልነበሩበት ነው ድንገቱ የተቀሰቀሰው ይላሉ ስማቸው እንዳይገለጥ የጠየቁ አንድ የከተማይቱ ነዋሪ። ግጭቱን ተከትሎም ቁጥሩ የበዛ ሰው ድንበር አቋርጦ ወደ አጎራባቿ የኬንያ ሞያሌ በመሰደድ ላይ መሆኑን ይናገራሉ። ከቀኑ ወደ አምስት ሰዓት ተኩል አካባቢ ፍጹም ምንም የሌለበት ምንም ተቋሞ ሰላም ሰልፍ የሌለበት ሰላም ሰልፍ ስላቲክ ሰብተው አስራ ሶስት ሰው ተገለዋል። አስራ ስምንት ሰው የሚሆን ደግሞ ቆስለዋል። አሁን ሆስፒታል የሚገኙት እና አራት ሬሳ ወደ ካምባሽ ይሄ አሁን ያሉት ሁኔታ የተፈጠረው እንዴት ነው? ሰላማዊ ሰልፍ ካልነበረ ወደ አስራ ሶስት የሚደርስ ሞተ። ሰሞኑ ትንሽ ወደ ገጠር አካባቢ ሞል አካባቢ ከኦኔጋራ ስልማች ነበሩ ይመስላል እንጂ ምንም ጤናማ ሰው ምንም ከድሮ የተለየ ምንም ነገር አልነበረም። እዚህ ከተማ ውስጥ የት ነው ይህ የሆነው? ቦታዎቹን ያውቃሉ? በከተማ ውስጥ የትኞቹ አካባቢዎች ነው? ሸዋበር ይባላል። ሸዋበር የሚባል የከተማው አካባቢ? አዎ። ቡና የሚጠጡት ምግብ ቁጭ ብሎ ምሳ ሲበሉ የነበሩ ሰዎች፣ የሆቴል አስተናጋጆች፣ ዝም ብሎ መንገድ የሚሄዱ ሰዎች፣ መንገደኛ ሰዎች እንዲህ ነው የሚሞቱ ሰውን በሁ ሰዓት ደግሞ በኢትዮጵያ አቆጣጠር አሁን ሰዓት አስራ አስራ አንድ ሰዓት እስከ በዚህ ሰዓት ወደ ኬንያ ተሰደዋል። እዚህ በብዛት ነዋሪ እንዳለ የመዋሪ ነዋሪ ተሰደዋል ወደ ኬንያ፣ በአሁኑ ሰዓትም የሄዱ ነው። እስኪ ቀደም ብለው የነገሩኝ አንድ ሁለት ነገሮች ላረጋግጥ። ከጠዋቱ አምስት ሰዓት ተኩል አካባቢ ሸዋበር በሚባለው የከተማው አካባቢ ነው ይሄ ነገር የተፈጸመዎች ብለውኛል። እርስዎ በአቅራቢያው ነበሩ? ግጭቶቹ ሲካሄዱ፣ ሰዎች ላይ ሲተኮስ ባይነግራና ያየው ተይቻቻለሁ። ማን ነው ተኳሹ? እነማን ናቸው አደጋው የደረሰባቸው? አሁን የሞቱና የቆሰሉ ሰዎች እስከ አራት የሚሆኑ ልጆች አውቃቸዋለሁ። አንዱ ተሪ ይባላል፣ አንዱ ቦሩ ነው፣ አንዱ አሊ ነው። አንድ አስተማሪ ተማን ይባላል። አንድ አስተማሪ፣ እነዚህ ናህል አውቃቸዋለሁ። ነው የበራሴ እነኝህ፣ እርስዎ የሚኖርበት ከተማ ነዋሪዎች፣ በቅርብ የሚያውቋቸው ሰዎች ናቸው። እንደነገሩኝ በጥይት ተመጥተው ከሆነ የተገደሉት፣ ማን ነው ይተኩስ የነበረው? ሰዎቹን ለይተው አይተዋቸዋል። ሰራዊት ናቸው። መከላከያ ናቸው። ኢትዮ ሱማሌ ና በኦሮሚያ የተገጨው ግጭት እዚህ መሀል ላይ ሰላም ለመስፈን ጊዜ ከተማ ውስጥ የተመደቡ የኢትዮጵያ መከላከያ ሰራዊት አባላት ናቸው። ከተማ ውስጥ ቀድሞውኑ የነበሩ የመከላከያ ሰራዊት አባላት ናቸው። እንዴት ለዩቸው እነሱ መሆናቸውን? የደንብ ልብስ ለብሰው ነበር። አዎ፣ የደንብ ልብስ ለብሰዋል። መጀመሪያ የዛሬ ስድስት ወር ሙሉ እዚህ ከተማ ውስጥ የነበሩ ሰዎች ናቸው። በደንብ እናውቃቸዋለን። ይሄ ግጭት ሲከሰት ከርቀትም ቢሆን ያዩት እንደነገሩኝ ሰላማዊ ሰልፍም አልነበረም እና በተኳሾቹና በሟቾቹ መካከል ንግግር ነበር። እንዴት ተቀሰቀሰ? የተረዱት ነገር አለ? ሲያባርሩ ብቻ ነው። ሲያባርሩ ህዝብን በዛው ሮጠ፣ እነሱን ከኋላ እየሮጡ ተኩስ ከፈቱ። ይሄ ነው፣ በአይናችን ያየ ነው። ለመጀመሪያ ተቋሙን ነገር ምንም የሚታይ አካባቢ ማንን ነበር ሲያባርሩ የነበረው? ያ ሲባረር የነበረው ሰው በህይወት ተርፏል? የሚያውቁት ነገር አለ? ቀድሞ ሲያባርሩትና ህዝብ ሲከተል ነበር ያሉት። ብዙ ናቸው እዛ አካባቢ የነበሩ ሰዎች። አሁን የከተማው ሁኔታ ምን ይመስላል? በርካታ ሰዎች የሞቱበትና የቆሰሉበት፣ መረጋጋት ይታያል? በአሁኑ ሰዓት ያለው ሁኔታ ምን ይመስላል? በጣም አስፈላል። ህዝቡ እየተሰደዱ ነው። በጣም ያስፈላል። አሁን ሁኔታው ተስፋ አደርጋለሁ የመረጋጋት ሁኔታ ይፈጠራል ብዬ። እግዜር ይስጥልኝ። ማምሻውን የአሜሪካ ድምፅ በስልክ ያነጋገራቸው የሆስፒታል ምንጮችም በግጭቱ ሳቢያ በርካቶች መቁሰላቸውንና የሌሎችም ህይወት ማለፉን ያረጋግጣሉ። አቶ አሬሮ ብቅቻ የሙያሌ ሆስፒታል ስራ አስኪያጅ ናቸው። ቀኑ ሙሉ ሆስፒታል ውስጥ ነው ያልኩት። እዛ አካባቢ በሆስፒታል ውስጥ የተፈጠረ ነገር ከተማ ውስጥ የተፈጠረ ነገር ያየ ነው ነገር እ ያለው መረጃዎች ማረ ወደ ሰባት ሰዓት አካባቢ ነው ያው ተኩሶ የተጀመረ ከተማ ውስጥ ተኩሶን ተከትሎ እንግዲህ በርካታ የሞቱ ሰዎችም አሉ። እዚ ሆስፒታላችን የመጡ ሞቶ የመጡ አሉ። ቆስሎ መጥቶ ዝጋይ የታከሙት ሰዎችም አሉ። እንደኛ ሆስፒታል አጠቃላይ እዚህ ሞቶ የመጡት ወደ ዘጠኝ አካባቢ፣ ሌላ አስር የሚሆኑ የተጎዱ ሰዎች አሉ። እዚህ መቶ ሆስፒታል ውስጥ እየታከሙ ያሉት ከአስር ውስጥ እዚህ አምስቱ አሁን እኛ ጋር ተኝቶ እየታከሙ ነው ያሉት። አምስቱ ወደ ታላላቅ ሆስፒታሎች ሰርቪሱም እዚህኛ ሆስፒታል አካባቢ ስለማይገኝ ወደዛ ሪፈር አድርገናል። በአጠቃላይ ሆስፒታል ውስጥ የተመለከትነው የተፈጠረው ነገር ይሄ ነው። ባጭር አቶ አሬሮ እርስዎ በሆስፒታል ተቋም ውስጥ መጥተው እርዳታ የፈለጉ ህይወታቸው ካለፈም በኋላ ወደ እናንተ የመጡ መኖራቸውን ገልጠዋል። ስለ ግጭቱ መንስኤ፣ ምን እንደተፈጠረ ይሄ ብዙ ሰዎች ህይወት ያለፈበትና ሌሎችም ለመቁሰል አደጋ የተጋለጡበት ሁኔታ በምን እንደተቀሰቀሰ የሚያውቁት ነገር አለ? እኛ ከሰዓት ከተማ ውስጥ ነበር። እንግዲህ መንስኤው ምን እንደሆነ ብዙም እኛም አልገባንም። ያው ተኩሱ ብቻ ነው የሰማነው። ተኩሱን ተከትሎ እንግዲህ በርካታ ሰዎች ተጎድተው መጥተው እዚህ ሆስፒታል ውስጥ ኢመርጀንሲ ሰርቪስ ለመስጠት ነው ቶሎ ወደ ሆስፒታል የመጣነው። እንግዲህ ተኩሱ ነው ተኩሱ ተከፈተ። በመከላከያ ምናልባት የከፈቱት ተኩሱ ነው ተብሎ ነው እኛም የሰማነው። ከዛ ውጭ ለዚህ ነው ለዚህ ነው ምን ነገር ምንም ኢንፎርሜሽን የለንም። ያው ተኩሱን ተከትሎ እንግዲህ የተጎዱ ሰዎች ሲመጡ ዳይሬክትሊ ኢመርጀንሲ ሰርቪሱን ለመስጠት ነው ወደ ሆስፒታል የገባ ነው። አቶ አሬሮ ቅድሚያም የተኩሱ ድምጽ መስማቶን ገልጠዋል። የተገደሉትም ሆነ የቆሰሉት በምን እንደሆነ ለይታቸዋል አው አረጋግጠናል። ሌላ ጉዳት አይደለም፣ ያው ተኩሱ እራሱ ሰማል። ምክንያቱም ይህ እንደሆነ እኛም ያው እንደ እናንተ አልገባንም። ግን የተጎዱት አብዛኞቹ የተሰበሩ አሉ፣ ቡሌት ኢንጀሪዎች ዳያግኖስ የተደረጉ አሉ። በአጠቃላይ ተኩሱን ተከትሎ የመጡ ሰዎች ናቸው። ጥይት ነው እንጂ ሌላ ነገር አይደለም። ግን ትኩሱ ምክንያቱ ይሄ ነው ብለን እኛም ማስቀመጣቻ ለ ለጊዜው መልካም። አቶ አሬሮ ሆስፒታል የመጡ ሰዎችን የተጎዱትን መርዳት የሚችሉት ረድታችሁ የቀሩትን የተሻለ ሕክምና ማግኘት ወደሚችሉበት መላካችሁን ያረፉ ሰዎች መኖራቸውንም ጨምረው ነግረውኛል። አሁን ከሆስፒታል ከወጡ በኋላ ከተማውን አካባቢውን ሲመለከቱ ምን ይመስላል? መረጋጋት ይታያል? የአካባቢው ሰው በምን አይነት ሁኔታ ነው ያለው? አሁን ኦልሬዲ ያው ከትኩሱ በኋላ ተረጋግተዋል። ሞያሌ አካባቢ ያለውም አሁን ብዙም አይደለም፣ ፀጥታ ነው። ግን ትንሽ ችግሮች እንዳሉ ህብረተሰብ ውስጥ አንዳንድ ነገሮች የሚያነሱት ምናልባት ፍራቻ ሊኖር ይችላል፣ ይሄ ነገር ይደገማል በሚለው ትንሽ ፍራቻ አላቸው እንጂ አሁን ያለው ነገር ሰላም ነው። ተረጋግተዋል። ሌላ ጦርነት የለም። ከአስር ሰዓት በኋላ ትኩሱም ቆመዋል። ምንም አይነት ነገር እንደሌለ ነው። እንግዲህ ሰዎቹ ከመጡ በኋላ የሞተ ሞተ፣ ሪፐር የተደረገ ሪፐር ተደረገ፣ ሆስፒታልም የገባ ገባ። ከዛ በኋላ ወደ አስር ሰዓት አካባቢ ትኩሱ ቆሞ አሁን ሰላም ነው። ምንም አይነት ትኩስ እንደሌለ ነው። ግን ትንሽ ምናልባት ፍራቻዎች አሉ እዚያ አካባቢ ነገር ይደገማል። ሌላ እንደውም በዚያ ይቆም የምለው ከህብረተሰቡ አንዳንድ ነገሮች ይነሳሉ እንጂ ከዛ ውጭ አሁን ሰላም ነው። ምንም አይነት ትኩስ የለም። ትኩስ ቆሟቸው። አመሰግናለሁ። አቶ አሬሮ ብቅቻ የሞያሌ ሆስፒታል ስራ አስኪያጅ ለሰጡኝ አስተያየት፣ ለጊዜው አመሰግናለሁ። እግዜር ጊዜር ስጥልኝ። እኔም አመሰግናለሁ። ታንኪዩ የአሜሪካ ድምጽ የከተማይቱን የፖሊስ የመከላከያና የክልሉና የአካባቢውን አስተዳደር ባለስልጣናት ለማግኘት ያደረገው ተከታታይ ሙከራ ለጊዜው አልተሳካም። አድማጮች በየደረጃው ያሉት የባለስልጣናቱን ምላሽ እንደቀናን ይዘን እንቀርባለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ነው። ነገ የሚጀምረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ለቀጣዩ የጠቅላይ ሚኒስትር ምርጫ መንገድ እንደሚጠርግ ይጠበቃል። ከተለያዩ አቅጣጫዎች እየተሰነዘሩ ካሉ መላምቶችና እየታዩ ካሉ ምልክቶች በስተቀር ቀጣዩ መሪ ማን እንደሚሆኑ ግን ግልጽ ያለ መረጃ የለም። ይለናል እስክንድር ፍሬው ከአዲስ አበባ ባጠናቀረው በዚህ ዘገባው 36 አባላት ያሉት የኢህአዴግ ስራ አስፈጻሚ ኮሚቴ በነገ ዕለት ስብሰባውን የሚጀምረው በሊቀመንበሩ በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት ነው። ከኢህአዴግ ሊቀመንበርነትና ከኢትዮጵያ ጠቅላይ ሚኒስትር ኃላፊነት ለመልቀቅ ጥያቄ በማቅረባቸው ግን ይህ የመጨረሻ ስብሰባቸው እንደሚሆን ይገመታል። ተተኪያቸው ማን እንደሚሆን ግን እስካሁን አልለየም። ያ የሚወሰነው 180 አባላት ያሉት የኢህአዴግ ምክር ቤት ሲሰበሰብና ድምፅ ሲሰጥ ነው። ሰሞኑን ለሀገር ውስጥ የመገናኛ ብዙሀን መግለጫ የሰጡት የኢህአዴግ ምክር ቤት ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ከስራ አስፈጻሚው ቀጥሎ የሚሰበሰበው የኢህአዴግ ምክር ቤት ይህንን ተግባር እንደሚያከናውን አረጋግጠዋል። ዋናው ምክር ቤት የሚሰበሰበው ስራ ለመምራትና ለመገምገም ነው። እንዴት ሀገርና ድርጅት እየተመራ ነው ብሎ ለመፈተሽ ነው። ይህን ከፈተሸ በኋላ ግን የአመራር ክፍተት ስላጋጠመው ይህን ማሟላት የግድ ነው። ስለዚህ ሂደቱ በዚህ መንገድ ነው የሚሄደው ማለት ነው። ሂደት የሚከናወነው በድርጅቱ የአሰራርና የተግባራዊ እንቅስቃሴ ልምዱ ላይ ተመስርቶ ነው የሚካሄደው ነው። ስለዚህ ይህን ታሳቢ ያደረገ በኃላፊነት መንፈስ ተነጋግሮ የውሳኔ ይወስናል ማለት ነው። ሂደቱ ይሄ ነው ሊሆን የሚችለው። ከዛ በኋላ ኢህአዴግ ምክር ቤት ጨርሶ ኢህአዴግ፣ በፓርላማ አሸናፊ ፓርቲ ሆኖ ያለ እንደመሆኑ መጠን ሌላ ነገር ሳያስፈልግ የምንመርጠው ሊቀመንበራችን አውቶማቲካሊ የሀገሪቱ ጠቅላይ ሚኒስትሩ ሆነው ይሰየማሉ ማለት ነው። ሂደቱ ይህን ነው። እስካሁን የነበረው ልምድ ከተወሰደ ከአራቱ አባል ድርጅቶች ሊቃነ መናብርት አንዳቸው ቀጣዩ የኢትዮጵያ ጠቅላይ ሚኒስትር ይሆናሉ። በዚህ ስሌት የሄደ ሰው ከኦህዴዱ ዶክተር አብይ አህመድ፣ ከብአዴኑ አቶ ደመቀ መኮንን፣ ከህወሓቱ ዶክተር ደብረጽዮን ገብረሚካኤልና ከደኢህዴኑ አቶ ሽፈራው ሽጉጤ አንዳቸው ቦታውን እንደሚይዙ ቢያስብ ከግምቱ የራቀ አይሆንም። በተለይ የኦህዴድ ማዕከላዊ ኮሚቴ ሰሞኑን ያካሄደው ሽግሽግና ዶክተር አብይ አህመድን ወደ ሊቀመንበርነት ያመጣበት ውሳኔ ግምቶች ወደዚያ እንዲያጋድሉ ሲያደርግ ቆይቷል። በዚህ ጉዳይ ላይ ያነጋገርኳቸው የኦህዴድ ቃል አቀባይ አቶ ካሳሁን ጉፌ ለጠቅላይ ሚኒስትርነት እጩ አናቀርብም አላሉ። በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ የለውጥ ግለት የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው የሚኒስትርነት ቦታ ይዘ የአመራር ምደባው የታጠረ አይደለም። በሁሉ የአመራር ምደባ ነው። ስዕሉ ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ ኦህዴድ ተልእኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ሊቀመንበሩ አቶ ደመቀ መኮንን እጩ ሆነው ስለመቅረባቸው ፍንጭ አልሰጠም። ይህ በአጠቃላይ በኢህአዴግ የሚወሰን ነው ሲሉ ነው የፓርቲው ጽህፈት ቤት ኃላፊ አቶ አለም ነው መኮንን በስልክ የነገሩኝ። በብአዴንም በታሪክም ሆነ በኢህአዴግ ታሪክ ተናጠል አካሄድ ሳይሆን በጋራ ተመካክሮ አጀንዳው ይሄ የጋራ አጀንዳ ነው ዞሮ ዞሮ የተጀመረውን የለውጥ ጉዞ ልማታዊና ዲሞክራሲያዊ ስርዓት ጉዞ የሀገራችንን የህዳሴ ጉዞ እንዴት አድርገን እናስቀጥለው። ህብረተሰባችን የጠየቀው የለውጥ ንቅናቄ አለ። ለውጡ የለውጡ ባለቤት ራሱ ህዝቡ ነው። ግን ምሩኝ፣ በአግባቡ ምሩኝ የሚል ጥያቄ ነው እያካሄደ ያለው እና ይሄን በአግባቡ የሚመራ አመራር፣ በእርግጥ የኢህአዴግ አመራር በተፈጥሮ እንደምታውቁት የጋራ አመራር ነው ወይም ኮሌክቲቭ ሊደርሺፕ የሚባለው ነው እና በዚህ አመራር ውስጥ ደግሞ አቀናጅቶ ማስተባበር የሚችል አመራር እንዴት ነው የምናደርገው የሚለው የጋራ ምክክር ነው እንጂ ብአዴን ብቻው ይሄ ይሁን ይሄ ይሁን የሚልበት የኋላ ታሪክውም እንደዛ አያሳይም። አሁንም በምክክር ነው የምናደርገው ብለን ነው የምናምነው። እኛ በልዩ እዚህ የመከርንበት ጉዳይ የለም ማለት ነው። በተመሳሳይ ርዕስ ላይ ከደኢህዴንና ከህወሓት ወገን ለጊዜው አስተያየት አላገኘሁም። በሌላም በኩል ነገ የሚጀመረው የኢህአዴግ ስራ አስፈጻሚ ኮሚቴ ስብሰባ ቀጣዩን ሊቀመንበር ማን መሆን እንዳለበት እንደሚወስንና ለምክር ቤቱ ስብሰባ እንደሚያቀርብ የሚገልጹ ወገኖች አሉ። አንድ የፓርቲው የቀድሞ ስራ አስፈጻሚ ኮሚቴ አባል 180 አባላት ያሉት የኢህአዴግ ምክር ቤት ስብሰባ የሚካሄደው ነገ የሚጀመረው የስራ አስፈጻሚ ኮሚቴ ስብሰባ እንደተጠናቀቀ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። የቀናት የአፍሪቃ የስራ ጉብኝታቸውን ከአዲስ አበባ የጀመሩት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በትላንትና እለት ከኬንያዋ ዋና ከተማ ናይሮቢ ላይ ፕሬዚዳንት ኡሁሩ ኬንያታና ተቀናቃኛቸው ተቃዋሚው መሪ ራይላ ኦዲንጋ ሁለቱ መሪዎች ግጭቶችን አስወግደው እርቅ ለማምጣት የወሰዱትን እርምጃ ካወደሱ በኋላ በበዛ የስራ እቅድ ሳቢያ ለዛሬ የያዙትን ፕሮግራም መሰረዛቸውን የውጭ ጉዳይ ሚኒስቴር ገለጠ። አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ወደ ቀሪው ዝግጅቶቻችን መልካም ምሽት። ሐሙስ የአውሮፓውያን ማርች ስምንት ዓለም አቀፍ የሴቶች ቀን ተከብሯል። ወርሃ መጋቢት ማርች የሴቶች ታሪክ የሴቶች ክንዋኔ የሚወሳበት ሴቶችን በሚመለከቱ ጉዳዮች የተመዘገቡ ስኬቶች፣ የቀሩ ፈተናዎች፣ ችግሮች ትኩረት የሚያገኙበት ወር ነው። እኛም በተከታታይ ቅንብሮች ልናተኩርበት አስበናል። ዛሬ ሁለት እናቶች በእንግድነት ይዘናል። ወይዘሮ ብጽዋት ኃይለ ጊዮርጊስ በስር ላይ ቆይተው በቅርቡ ከተለቀቁት ታሳሪዎች አንዱ የመኢአድ አመራር አባል የክንፈ ሚካኤል ደበበ አበበ ቀስቶ እናት ናቸው። ሌላዋ የኦፌኮ አመራር አባል የአቶ ደጀኔ ጣፋ ባለቤት ወይዘሮ አሰለፈች ሙላት ሁለቱም አቶ ደጀኔና ክንፈ ሚካኤል በእስር በቆዩባቸው ዓመታት በጭንቅ ያሳለፉትን አብረዋቸው የተጨነቁ ሲፈቱም፣ አብረዋቸው የተደሰቱላቸውን እያነሱ ያመሰግናሉ። የእኛዎቹ ተለቀዋል፣ ሌሎች እስረኞች ቤተሰቦች ዛሬም ያለቅሳሉ። ለወደፊቱ እስሩ ይብቃ፣ የቀሩትም ይፈቱ፣ መደማመጥም ይኑር በማለት ምክር ይለግሳሉ። የዓለም የሴቶች ቀንን ምክንያት አድርገን ነበር ያቀረብናቸው። አብረን እንቆይ። ወይዘሮ አሰለፈችና ወይዘሮ ብጻት፣ ትናንትና የዓለም የሴቶች ቀን ነበርና ስንፈልጋችሁ ቆይተን ነበረ። ስልኩ ሊሳካልን አልቻለም። መጀመሪያ ሁለታችሁንም እንኳን አደረሳችሁ ለዚህ ዓለም አቀፍ ቀን እንላለን። እንኳን አብሮ አደረሰን። ለሁሉም ሴቶች እንኳን አደረሳቸው ላለሁ እንኳን አብሮ አደረሰን ሁላችንም፣ እናንተን ባላችሁበት፣ እኛም ባለንበት አሜን። ያው ቀደም ሲል እንዳልኩት ወይዘሮ አሰለፈች ባለቤቶ አቶ ደጀኔ ጣፋ ወይዘሮ ብጻትም ልጆ ክንፈ ሚካኤል በእስር ላይ ቆይተው በቅርቡ ተለቀዋል። እንኳን ደስ ያላችሁ። እንግዲህ ዛሬ በሴቶች ቀን በተያያዘ እንግዶቻችን ልናደርጋችሁ ያሰብነው እነሱ ታስረው በነበረበት ጊዜ ስላሳለፋችሁት፣ ስለነበራችሁ ጭንቅ፣ ስለዛሬ ዛሬይቱ ኢትዮጵያ፣ ስለ ነገው ተስፋችሁና ስጋታችሁም እንድታወሱን በሚል ነውና ት ይጀምሩ። እሺ መቼም ይህን ስድስት ዓመት ከስድስት ወር ያሳለፍ ነውን ወላድ ይፍረደው፣ የኢትዮጵያ ሕዝብ ይፍረደው። ይሄ ነው ይሄ ነው ብሎ ለመናገር በጣም ይከብዳል። እናት ልጇን ተለይታ እቤት ቁጭ ብላ ልጇ ደግሞ በእስር ቤት ሲሆን ምን ያክል ሰቆቃ እንደነበረ የሚያውቀው አንድ መድኃኔ ዓለም ዓለምን የዘረጋው ጌታ ብቻ ነው። በፈቀደ ጊዜ ደግሞ በቃ ሲል አሁንም መጨረሻውን ያብጀው ወጥተው በአካባቢያችን ባለው በተወለደበት ከትብቱ በወደቀበት ግቢ መግባቱ ሞቶ እንደተነሳ ነው የሚቆጥረው። እግዚአብሔር የተመሰገነ ይሁን የሁላችሁ አምላክ ዓለምን የዘረጋ አምላክ ሰው ደግሜ ደግሜ እሱን ነው የማመሰግነው። መላው የኢትዮጵያን ወላድ ትዳሯም የታሰረባት ከትዳሯ መገናኘት ልጅም የታሰረባት ከልጇ መገናኘት ከጎረቤት ጎረቤት እንኳን ደስ ያላችሁ መባባል ትልቅ ፍስሐ ነው። ያንን ጊዜ አሳልፈ ነው አልቅሰንም ህክዘንም ተንከራተንም በትራንስፖርቱ ያለውን ግናሽን ስናለቅስ እስከምንደርስ ድረስ አተን ደግሞ ትራንስፖርት እዛ ደርሰን ስንት ያልተቀበሉን እንደሆነ ምንድን ነው ይዘን የምንገባው ያንበትን ቀን አሳለፍ ነው አለፈ እንበለው መቼም በቀላሉ ያንን አሳልፎ ያማቸውን በሽታቸውን ችለው እናት ቀዝቃዛ ውሃ የማታጠጣበት ቦታ ውሃ ሙቃ የማታጠጣበት ቦታ የነበሩትን ኢትዮጵያውያኖች የኔ ልጅ ብቻ አይደለም ጠቅላላውን ነው የምናገረው ነ ይሄ ላጉር ሴት ይሄ ልዳስ ሳምንት አሳልፈነዋል። የኢትዮጵያ ህዝብ ወጣ ብለው ማየታቸው እናትም ከጎረቤትም ተገናኝተው ሀሳብ መቀያየር፣ መጫወት ለእነሱ እኔ ለጠቅላላው ታሳሪ ቤተሰብ እንኳን ደስ ያላችሁ ነው የምለው። ወይዘሮ አሰለፈች ወደ እርሶ ልምጣ። ይህን ድል ስለሰጣችሁኝ በጣም አመሰግናለሁ። በህዝቡ ላይ ደግሞ ከታሰሩ ጊዜ ጀምሮ አብረውን በሀሳቡም የታሰረ እኛ ስንጓዝም ከኛ ጋር ለነበረ አንድ ሁለት ለማይባለው ለአጠቃላይ ለህዝቡ በጣም ከልብ የመነጨ ምስጋና ይሄን አቀርባለሁ። ባላቸውን ልጆቻቸውን እህቶቻቸውን ክፉ አይን ካባቸው ላለውኝ ላለውም እናቶችም በብዛት የማያውቁኝ ሰዎች ከሰፈር እንደዛ በሰራዊት ታፍኖ ከተወሰደ ጊዜ ጀምሮ እያለቀሱ እያዘኑ ባዩን ቁጥር እየተሸማቀቁ እንኳን አብሮ ደስ አለን ለማለት ገና ብዙ ነገር ይቀራል። ዛሬም እየተጓዙ ናቸው። ዛሬም የታሰረባቸው ዘመዶቻቸው እዛ አሉ። እኛም በሀሳብ እዛው ነን። ሂደንም እንጠይቃለን። ታክሲ ትራንስፖርት ላይ ስንደባደብ አልፎልን ትቶ የመንገዱ ጉዞ ጠዋት ነጋ ምግብ ለማድረስ ማታ መሸ የነገውን ምግብ ለመስራት እና ይህን ሁሉ ያደረገው ከእግዚአብሔር አጠገብ ሆኖ ህዝቡ ነው እና ለህዝቡ ነው ምስጋናም ደስታም የሚገባው። ለቤተሰብ ብቻ አይደለም። ያረፈውም ህዝቡ ነው እንጂ ቤተሰብ ብቻ አይደለም። ከሴቶችም የታሰሩ ይቀሯሉ፣ ከወንዶችም እና እኔ በጣም በጣም የማዝነው የኛዎቹ ስለታወቁ ከህዝብ ጋር ስለተቀላቀሉ የማይታወቁትም ቤተሰብ የማይጠይቃቸው እየተሰቃዩ ያሉ በጣም ብዙ ናቸው። እኛ ምግብ ስናደርስ ለደጀኔ ብቻ ብዬ አይደለም። በድበቃ እነሱ ጨለማ ቤት ተቀምጠው ለአይን ጉዳት ተዳርገው ስላዩት ሌላ ጨለማ ቤት ያለ ሰው አለ። ልብስ ገዝተሽ አምጪ፣ ቱታ ገዝተሽ አምጪ፣ የእኔ አንድ ቀን የሁለት ቀን ይቅርብኝ፣ አንቺ ከአንቺ ጋር ህዝብ ቆሟል ብሎ ሲናገር በጣም ይሰማል፣ ሰውን ያማል፣ ዛሬም ያመኛል። የሞቱትንም ደግሞ በጣም ያሳዝናሉ። እናት እያለቀሰች ነው። እውነት ዲሞክራሲ የሚመሰረት መስሎ ልጆችም አስፋልት ላይ ወጥተው ተመተዋል። ይሄ የብዙ ሰው ደም የፈሰሰበት ብዙ ብዙ ብዙ የተደረገበት የኢትዮጵያ ፖለቲካ ይሄ ሁሉም በቃ በየቤቱ የገባውን ቁስል ያውቃል። እኔ ልጆቼም ሊረዱን ይችላሉ ልጆቼ አሁን ሀያ አመት ገብተዋል በእድሜያቸውም እኔም አርባ አመት ሞልቶኛል እኔ ሄጄ ልክ እንደ ልጆች ሆኜም እኔ እዛ ምግብ ተሸክሜ ስመጣ ትልቅ ሰዎች ምግብ ተሸክሞ ከጎንደር፣ ከወለጋ፣ ደቀምት፣ ከአሶሳ፣ ሐረር፣ ከሱማሌ ክልል መጥተው ልጆቻቸው እስር ቤት ስላሉ መታወቂያ ብቻ ስለሌላቸው ልጆቻቸውን ሳያገኙ እያለቀሱ ሲሄዱ አብሬ ያልቅሻለሁ። መታወቂያ ብቻ ስለሌላቸው ለብቻ እኮ አማርኛ መናገር ኦሮምኛ መናገር ሱማሊኛ መናገር የኢትዮጵያ ሱማሊ አለ። ኢትዮጵያዊነት ቋንቋቸው አይገልጽም። የሚናገሩት ቋንቋ አማርኛ ከሆነ ኢትዮጵያ ነው፣ ኦሮሚያ ክልል ከሆነ ኢትዮጵያ ውስጥ ነው። እና እንደዚህ አይነት ድርጊት በሚደረግባቸው ወንዶች ይተዉ፣ ተመልሰው ሂደው መምጣት ይችላሉ። እናቶች ግን ቤት ውስጥ ኃላፊነት ብዙ ኃላፊነት አለባቸው ልጆቻቸው ወደ ትምህርት ቤት ያሰማራሉ። እርሻ ያላቸው አሉ። ከሩቅ ከገጠር ነው የሚመጡ ብዙ እናቶች፣ የተማሩት አይደሉም። በእናንተ ራሳችሁ በኪሎ ሜትር ራሱ አእምራች ውስጥ ስታሰሉት በጣም ሰውን ያሳምማል። ለቅሳቸውም ያሳምማል። ወጪው አለ። ገበሬውም እህሉን ሽጦ ነው የሚመጣ፣ ከብቱን ሽጦ ነው የሚመጣ እና ይሄ ይሄ ሁልጊዜ ይሰማኛል። ነገም ቢሆን ደግሞ እኔ ቢስን የተሻለ እቃ ለእናቶች ብቻ ሳይሆን እናትን የወለደች ወጣት ክፍል አለ። ወጣቶቹን ወደ እስር ቤት ማስገባት ሳይሆን እዛ ውስጥ አስሮ የምግብ ሂሳብ ሰርቶ ማስቀመጥ ሳይሆን ወጣቱ የታሰረው ተፈቶ ወጥቶ በአደባባይ ሰርቶ ቤተሰቡን እናቱን እንዲረዳ ቢደረግ በጣም ለሁላችንም የተሻለ ነገር ነው። አሁን እናት ናት ልጅም እየጦረች ያለችው። ስለ ጎረቤቶቻችሁ፣ ስለ ወዳጅ ዘመዶቻችሁ፣ ስለ ስለ አብያተ ክርስቲያናት አብረዋችሁ የሚጸልዩ ሰዎች አገሩ እንዴት ነው? ከእናንተ ጋር አብሮ የነበረው በዚህ በጭንቅ ጊዜያችሁ ወይዘሮ ብጻት ጀምሩልኝና ወደ ወይዘሮ አሰለፈች ይቀጥላሉ። እኔ መቼም ብጻት የሚያልቅ አይደለም። እነዚህ ለእስረኞች የተደረገ ሰርግን ብንደግስ ሁለት ቀን አንድ ቀን ነው የምናጨበጭበው። ከዚያም በላይ ጊዜውን ማልፈጸም እሱንም የተመቸው እንደሱም እንደሱ የሚያደረገው ግን የኢትዮጵያ ዝግኖች በተፈቱ ጊዜ መሬታ እልል አላለችም እንጂ የኢትዮጵያ ሕዝብ ቃሊቲን ያየ። መቼም እናንተማ ያው ጊዜው ባመጣው ነገር አይታችሁታል። እኛ ደግሞ በአይናችን ላየ ነው። እኔ ለእውነት ብናገር ይሄንን ዓለም አይቼ ይሄንን ዓለም የኢትዮጵያ ሕዝብ አይቶ ቢሞትም አይቆጭም ብያለሁ። በእውነት ነው የምናገረው። እንዲህ አይነት ጀግንነት ያለ ፍርሃት በሕይወታቸው ወስነው ነው። በእውነት ነው የምናገረው። ተቀባዮቹ በሕይወታቸው ወስነው ነው ያንን ታሪክ የሰሩት። ከዚያ ደግሞ በአካባቢያችን ስንደርስ እኔ እንደውም አፈት ነው አይደረግም፣ ይሄ ነገር ብዬ ተወላዶች በኋላ ነበር የደረስኩት። ምክንያቱም ላምን አልቻልኩም። አይለቀቁም ብለው ሰጉ። አዎ፣ አዎ፣ በእውነት ነው የምናገረው። ከዛ እንደውም የታሳሪ ቤተሰብ እየደወለ እናታችን ምንነካሽ፣ እናታችን ምንነካሽ፣ እንደው ለፍተን ለፍተን ሲወጣ ሌላው ሲቀበለው ቤተሰብ ምን ይላል? እ ልሞክረው ብዬ ነው ልጄን እየሄድኩት። ለጎረቤት እንኳን አልተናገርኩም። ለምን? እውነትም ስለሌለ ሀሰት ስለሆነ ያው ደግሞ ያው ነው ብዬ አሁን ከዚያ ስመጣ የእኔ ግቢ ጠባብ ነው። እንዳቅሜ ግን ከአጥር ውጭ አስፋልት ላይ ህዝቡ ተሰብስቦ ግማሹ ያለቅሳል፣ የደስታ ለቅሶ፣ ግማሹ እልል ይላል። ከዚያች ሰዓት ጀምሮ ለእውነት ልንገራችሁ ትናንትናና ዛሬ ነው እንደው የውጭ በር የተዘጋው ነው የምላችሁ። ይሄ ደግሞ መላ ኢትዮጵያ ህዝብ ጎረቤት የሚፈርደው ነው። ጎረቤት ደግሞ ቢሏችሁ የእኔ ጎረቤቶች የእናት ልጅ ምን ያደርጋል አብረውን በየቤተ ክርስቲያኑ ተንከራተው አልጥፈው አይዞሽ ብለው ብቻዬን አይደለም የገፋሁት፣ ከወዳጆች በእውነት ነው የምናገረው። በየገዳሙ ከእንባቸው ጋራ አይዞሽ ብለው መጥተው፣ ተቃልቼ ስመለስ ወይ ዘዋይ በነበረ ጊዜ ከዘዋይ ስመለስ እቤቴ ጎረቤት ነው የማገኘው። እንዴት ሆነ አመጣች እንዴት ሆነ አገኘሹ እያሉ እኔም ብቻ አይደለም እንኳን ደስ ያላችሁ የሚባሉ መላው የኢትዮጵያ ህዝብና የድሮ ስሙ ዝማ ሰፈር ይባላል የኔ ያለሁበት አካባቢ ዛሬ በቀበሌ የተከፋፈለ እንጂ መላው የዝማ ሰፈር ህዝብ ሙስሊሙ፣ ክርስቲያኑ፣ ልጁ፣ አዋቂው ያደረገው ውለታ እኔ አይደለሁም የምንከፍለው፣ የፈጠራቸው አምላክ እጅ የማይሳሳው ጌታ ይክፈላቸው። ደስታው ደስታ ይሁን፣ ቤታቸው ደስታ ይዘው ይግቡ። ቀላል አደለም ልጄ። እኔ ሌላው ይቅር እዛች ዘዋይ ያናክል ጊዜ ስንንከራተት ስንመለስ እቤት ቆይተውን ቡና የሚለው ቡና ትልቶ አይዟችሁ ብሎን ከጎኔ አጠገዶ ሳይለይ እችን ታሪክ ለማየት ያበቃቸው አምላክ ምስጋና ይድረሰው እና ቀላል አደለም። ያው ነጋሪት ለመጎሸን ጊዜው አልሰጠም። ምን አያችሁም? ይባላል ስለዚህ በሌላው በኩል የቀረ ነገር ምንም ምንም የለም ልጄ። ደግሞ ከኔ ጋራ የተንከራተተች እግሯን እያመማት የእሱ የአንድ አመት እድሜ የታላቁ ነች። እኔ በወለድኩ ነው እኔ ወልጄ፣ ዘጠኝ ወር ተሸክሜ ነው ይሄንን መከራ የገፋሁት ከሷ ጋር ነው። ስሟም ይሩድ ደበበ ይባላል። ወረታዋን እግዚአብሔር ይክፈላት ብላችሁ በጸሎታችሁ እንዳትረሱ። የጆሮ ጉዳይ ደግሞ በጣም አሳሳቢ ሆኗል። በጣም በእውነት ነው የምነግራችሁ አሁን ይሄ የማዳመጫ ነው ምናምን የሚሉትን አሁን ዶክተር ነጋ አዛዋል። ብዙ መድኃኒትም ታዟል። አሁን ደግሞ ታስሮ ከኔ ጋር ተጠንቀው። አሁን ደግሞ እኔ እንደገና መልሼ ማስቸገር ስለማልችል፣ ምክንያቱም ሁልጊዜ ጊዜ ደግሞ ቸገረኝ ብሎ ማለት መቼም ያሰቅቃል በጣም ነው የሚያሰቅቀው። እና በጸሎታችሁ ሆነ በማንኛቸውም የዚህን የህመሙን ጉዳይ እና ብቻዬን ምን አድርጌ ገፋው ይመስልሻል? ምንም የምገፋው ነገር የለም። እኔ ስለወለድኩ እንኳን ደስ ያለች ተባልኩ። እኔ ደግሞ መላ የኢትዮጵያ ህዝብ እንኳን ደስ ያላችሁ ብዬ ነው መልስ የሰጠው። እንግዲህ ያው ይኸው አድማጮች ይሰሙታል፣ ይህንን ጥሪውን፣ ይህንን ያለበትን የቀጠለውን ጭንቅ ደግሞ አድማጭ ይሰማዋል። ወደ ወይዘሮ አሰለፈች ልለፍና የጎረቤት የሰፈሩ የአጥቢያው የቤተ ክርስቲያኑ የመስጊዱ እንደ ባላችሁበት አካባቢ የነበረውትን ድጋፍ እስኪ ንገሩኝ። እኔ እንግዲህ ስግል ከገባን ቆይተናል ብዬሻለሁ። ብዙም ሰው ወደኛ ጋር አይመጣም፣ ይፈራል። ቡናም ቢገዛ ስኳርም ቢገዛ በቀን አይመጣም። ትራንስፖርት ቢከፍልልን መንገድ ላይ ካየን ነው እንጂ ወደኛ አይጠጋም። ይሄ ደግሞ ካለው በማስ መንግስት ያስፈራራቸዋል እና ብዙ ነገሮችም እንሰማለን። ሁሉም ሰው መኖር ነው የሚፈልገው መኖር የማይፈልግ ሰው የለም። እኛም ደግሞ ግዳጅ ኖበስ ነው የገባው ወደ ፖለቲካው። በግዳጅ የገባ ሰው ደግሞ ያው እንግዲህ ራሱን ጠብቆ ነው የሚንቀሳቀስ አሉ አሁን ያለንበት ሰፈር አሸዋ ሜዳ ነው የሚባለው ግን ከዘጠና ሰባት ፓርላማ አሸንፎ ገብቶ በሁለት ሺህ ሁለት ከዛ ከአፓርታማ ከነቀቅን በኋላ ጎረቤቶች እኛ ተቃዋሚ መሆናችንን ሲሰሙ ከመንግስት ጋር መኖር ነው የምንፈልግ፣ ብለው የስድስት ወር ከፍለን ከሆነ በስድስት ወራችን ልቀቁ ብለው ከአንዱ ቤት ወደ አንዱ ቤት እንንቀሳቀስ ነበር። የቤት ሁሉ እቃ ሽጠን ነበረ ስንንቀሳቀስ የነበረው እና እንደዛ እያሳለፍን አሁን ወደ ሁለት ሺህ ሰባት ምርጫ ሲመጣ ወደ እዚህ ወደ ኮንዶሚኒየም የራሳችን ነው ያው ዕጣ ደርሶ ነው በሳፍሆነ ያለ ነው። ከዛም ቢሆን ሰዎች መጀመሪያ ሳያውቁን በጣም ይቀርቡን ነበር። እኔ ትንንጭ ነበረኝ። ካወቀ በኋላ ግን ሰዎች እነሱ እያሉ ይሸሹ ነበር። እኛ ለብቻችን ሳይሆን ለሕዝቡም ጭምር ልጆች ለምን ይሞታል ልጆች አንበቢ ብሎ ነው እሱ ሲታገል የነበረ እና በማህበረሰብ ውስጥ አሁን ነው ይሄ ፖለቲካ ገብቶ እኔንም ይመለከተኛል ብሎ ሰው እንደ ጎርፍ ወጥቶ መጀመሪያ ወጣቱ ነበር እና አሁን ደግሞ በጎረቤት ከኛ ጋር የወጡ ከፓርላማ ዘጠና ሰባት ገብተው ወጥተው የነበሩ ግን አይፈሩም፣ ይጠይቁናል። ዛሬም አካባቢያችን ላይ ያሉ አንድ ቦታ ነበረ ቤት የወሰድን ነው እና እነሱም ምንም የሚፈሩን ነገር ስለሌለ በጉርብትና ይመጣሉ። ምን ይቸግርሻል? ምንም ምናርግልሽ? ዛሬ ሂደሻል? በምን ደረጃ ደረሰ ልጆች ሽ ትምህርት ቤት ሄዱ ወይስ ትምህርት አቋረጡ ይሉኛል፣ ይጠይቁኛል በአካባቢው። እና ከተፈታ በኋላ ደግሞ እንደ አንድ በኦርቶዶክስም የበፊቱ ፍርሃት ጠፍቶ ልጆች በማህበር ተደራጅተው ከቤተ ክርስቲያን ሲወጡ መጥተዋል። በጣም አመሰግናለሁ። ሁሉንም ብያለው። ጤንጤ የሚባለው እንትንም ከቸርች መጥተው ዋቄፈና የሚባለውም መጥተው ለብቻቸው ግሩፕ በግን ይዘው ለስላሳም ይዘው ቢራም ይዘው የታላቸውን ያህል ሊያስደስቱ ሞክረዋል። ስለዚህ ሙስሊሞችም የራሳቸውን የሆነ ነገር ይዘው መጥተው ደስታቸውን ገልጸዋል። ይሄ ይሄ ለእኛ ብቻ አይደለም። እኛ አሁን እንዳልኩሽ የታወቀ ስለሆነ ነው። ዶክተር መረራ ባቋቋሙ ፓርቲ ለህዝቡ ይገባኛል ቆረቆራለሁ ብለው ብዙውን ከቦታው አምጥተው ትልቁ ሰው ሰው መረሳት የለባቸውም። ትልቁ ዋናው መሰረትና ቤዝ እሳቸው ናቸው። ለእኛም እውቅና ጭምር፣ ህዝቡም እንዲረዳን ጭምር፣ ህዝቡም አብሮን እንዲቆም ጭምር ትልቁ ሰው እሳቸው ናቸው። የዛኔ ሲያልፍ አሁን ሲቀልዱ ያ ሁሉ ወደ ሀያ ሰባት መኪና ፌዴራል መጥቶ ከቤቱ የወሰደው እና ይሄ ሁሉ ህዝብ እሱ ተፈቶ ሲገባ ለካ ይሄ ሁሉ ህዝብ ከኋላ እንዳለ ስለሚያውቁ ነው። እኛ ግን አላወቅንም ነበረ። የሸሸነው ለራሳችንም ለራሳችንን ጭምር ነው ብለው ሁሉም ሰው ይፈራል ይኖራል። እኛ ደግሞ ፍርሃት የለም። በቤተሰብም ልጆችም ትምህርት ነው ነው። እሱ ሲታሰር በፖሊስ ሲሰደድ፣ ከሁሉም ከእድሩም ከማህበሩም እስክንገለል ድረስ እዛ ደረጃ እስክንደርስ ድረስ የሚያውቁ ሰዎች አሉ ብዙ ጊዜ ይናገራሉ። ያ በዛን ጊዜ የነበረው ነው። ዛሬ ላይ ደግሞ ጎረቤቱን መስቶ ያንን ብዙ ሰው ሲያይ እንግዲህ የተወለድንበት ከተማ አይደለንም እኔም እሱም ያለ ነው። ከተወለድንበት ከተማ ህቀን ነው ያለ ነው። የሚያቀን ለብቻ ነው። የማያቀን ደግሞ ዛሬ ገብቶት በጣም እስከ ዛሬ ድረስ ቤታችን እንግዳ በተሞላበት ነው እና የዛን ጊዜ ያደረገውን የሸሸውን ፈርተን እኮ ነው እናንተን መጠጋት ብሎ ይፋ አውጥቶ የሚናገር ሁሉ አለ። እኛ አንቀየምም። አንቃወምም ምክንያቱም እናውቃለን። ወደ ሀያ አመት እኔ በዚህ ውስጥ አሳልፌያለሁ። ሀያ አመት አስራ ስምንት አመት ይህን ያህል አሳልፍ ያለው ነው። እና እኔ ህዝቡ ይቃወሙ ተቃውሞውን ይሆናል በዛን ያልጠየኳቸው የሚሉ ካለ በሀሳባቸው እኔ አልተቃወምኩም። ምክንያቱም የፖለቲካ ሁኔታ ነው። በመጨረሻ የስቱዲዮ ሰአቴ ሳያልቅ ሁለታችሁንም እንግዲህ እናቶች ናችሁ መላከ ሴት ይገኛል ነው የሚባለው። እንግዲህ ይህንን ለእናንተ አልነግርም። ወደፊት እናንተ ያሳለፋችሁት እንዲቀር ምን ትላላችሁ? ወይዘሮ ብጽት፣ እኔ ምክር አስተላልፈው የኢትዮጵያ ህዝብ አንድነትም እንዲመሰርት የመከፋፈሉ ጉዳይ ብዙ ጣጣ ስላመጣ ባለኝ እድሜ ሳይ በእውነት በቅርብ ጊዜ የተመሰረተ ነገር መሰለኝ ባልሳሳት፣ አሁን በጣም አስጊ የሆነው የክፍፍል ጉዳይ ነው ብሔር ብሔረሰብ ተብሎ ሕዝቡ ከተከፋፈለ በኋላ የጉርጥ ተያየ። በእውነት ነው የምናገረው። ይሄ አሁንም ለወደፊት ለወጣቶቹም እንደኔም ደግሞ እድሜ ሰጥቶት ከአሁኑ ሰዓት ለቆየ አንድነትን መስርቶ የኢትዮጵያ ሕዝብ እንደ ጥንቱ ኦሮሞ ነው፣ አማራ ነው፣ ደቡብ ነው ሳይባል አንድነትን አጠንክረን የሚማሩትም ልጆቻችን በትምህርት ቤት በአንድነት የሚለውን ቢያጠኑ እከሌ ነው እከሌ ነው የሚለውን ትውልድ ቢቀር ይሄ ካልቀረ ኢትዮጵያ ወጣትም ተምሮ ተስፋ ያገኛል ብዬ እኛም ደግሞ በእድሜ ያለነው ጡረታ ተጦረን ሰው እንሆናለን ብዬ አልጠራጠርም። በቤተ ክርስቲያኑ በመስጊድም ደግሞ ምን የሚለው ሰው በእምነቱ አሁን ጴንጤም የሚባሉ ሁሉም ባለበት በእምነቱ አንድነትን ለመመስረት ብሎም እኛ ተዋልደን ተጋብተን የምንኖረው ፍቅር ነው። አሁን ግን ምስቅልቅል ብለናል። እንደ ሰው ለሰው ሊተማመን አልቻለም። ያም ምን ያረገኛል ነው፣ ያም ምን ያደረገኛል ነው ያለው የኢትዮጵያ በፍርሀት ነው። መከፋፈል ይቅርብ። እኔም ስንበላና ተከፋፍለን እንብላ፣ ስንለብስ ደግሞ ለሌለው እኔ አንድ ብለብስ ለሌለው አካፍዬ ልኖር ወደ ወይዘሮ አሰለፈች ወደ ወይዘሮ አሰለፈች ሊሄድና እናበቃለን አመሰግናለሁ። ይኸውልሽ ምሁራን አሉ፣ አዋቂዎች አሉ፣ ልጆቹም ራሳቸው የተማሩ ናቸው። በእኛ ላይ በእኛ ቤተሰብ መታሰር ላይ ይብቃ ብለን እኛ እዚህ ቦታ ብንናገር ሊያበቃ የሚችል አይመስለኝም። ምክንያቱም ዛሬም አፈሙዝ እነሱ ቢፈቱም ወጣቱ እስር ቤም ያለሁ ብዙ የተማሩ አሉ ከኔ በላይ ለመንግስት የሚያስተላልፉት መልእክት እነሱን ቢሰሙና አፈሙዙን ቁጭ አድርጎ አገርን እና ትውልድን ወደ ማዳን ሲሄዱ መልካም ነው ብዬ አስባለሁ። እንደ ራሴን ሳይሆን እንደ ልጆቼ ይሄ ሰቆቃ፣ ስቃይ በአንድ ቤት ብቻ ሳይሆን በሀገር ላይ ስለሆነ የመጣው ሁሉም ቦታ የገጠር ተማሪዎች በመሳሪያ ትላንትና፣ በዱላ እኛ እየተገረፍን ነበር የተማርነው። ዛሬ አስተማሪ ዱላ ይዞ ቢገባ ልምታ የሚል አይመስለኝም ስለዚህ በመሳሪያ እየተሸማቀቀ ጫካ ለጫካ እየተሯሯጠ በመሳሪያ የሚማርበት ስርዓት ሊያበቃል አዋቂዎችን ብዙ የፖለቲካ ተንታኞች አደራጅተናል ብለው እንዳባቱ ነው ዛሬን ለሀገር የሚተርፉ ብዙ ምሁራን ያፈራች አገር ናት እቺ አገር እና ለሁሉም ማለት ለሁሉም የሚበጀውም የሚጠቅመውም የእኔ ምክር አዘል መስጠት ሳይሆን እንዴ እነሱም እኮ ልጆች አላቸው፣ የልጅ ልጅ አላቸው። ከሀገር ወጥተው እንኳን ነገር ይኖሩ እኮ የአባቴን የሀያቴን ሀገር መጥቼ ሊሳይሉ አይቀሩም። እኛ ቤተሰብ ብቻ ሳይሆን፣ የዚህ ትውልድ ብቻ ሳይሆን የምትተርፈው የእነሱም ልጆች የሀገሪቷን አየር እያዩ ልጆቻቸው ቢያድጉ፣ የልጅ ልጆቻቸው ቢያድጉ ለእነሱም ይበጃቸዋል። እናት ልጇን ከምትጦር ልጇ ከእስር ቤት ወጥቶ እናቱን ሰርቶ ይጡር። ሁለታችሁንም ወይዘሮ ብጻት ኃይለ ጊዮርጊስ፣ ወይዘሮ አሰለፈች ሙላት በጣም አመሰግናለሁ። ሰላሁንገር እግዚአብሔር ይጠብቅሽ። አሜን አሜን። አቤት በሉን። emunebe mediktalenavetealeadetunde matuna demistonandewaza tetaizmipalaloi rasicostynapi የቅዳሜ ምሽት ዝግጅታችን ይቀጥላል። የኬንያ መሪዎች እርምጃ ለኢትዮጵያ የሚኖረው ትምህርታዊነት አለ። የኬንያው ፕሬዝደንት ኡሁሩ ኬንያታ ከተቃዋሚው ፓርቲ መሪ ከራይላ ኦዲንጋ ጋር በኬንያ ብሔራዊ ቤተ መንግስት ተገናኝተው መወያየታቸው ተነግሯል። ከውይይቱ በኋላ ለጋዜጠኞች በሰጡት መግለጫ ኬንያታ የሀገራቸውን የወደፊት እጣ ፈንታ የተሳካ ለማድረግ መሪዎች መነጋገርና መፍትሔ መፈለግ እንዳለባቸው አሳስበዋል። ተቀናቃኛቸው ራይላ ኦዲንጋም ኬንያ በጎሳ ክፍፍል በመጎዳቷ ለዚህ መፍትሔ ለመፈለግ አብሮ ለመስራት መስማማታቸውን ገልጸዋል። በሀገራቸው ጉዳይ ላይ በአንድነት ለመስራት የተመካከሩት ፕሬዝደንት ኡሁሩ ኬንያታና ተቃዋሚ መሪ ኦዲንጋ ድርጊት በተመሳሳይ ችግር ውስጥ ላለችው ኢትዮጵያ ምን ትምህርት ይሰጣል በሚል ጥያቄ በዩናይትድ ስቴትስ ኢሊኖይ ክፍለ ግዛት ቺካጎ ከተማ የሀርፐር ኮሌጅ የኢኮኖሚ መምህር የሆኑትንና በኢትዮጵያ የፖለቲካ ጉዳዮች ላይ አስተያየት በመስጠት የሚታወቁትን ፕሮፌሰር ጌታቸው በጋሻውን ጽዮን ግርማ አነጋግራቸዋለች። በጣም አመሰግናለው። ፕሮፌሰር ጌታቸው በጋሻው እንግዲህ በኬንያ በፕሬዚዳንቱ ሁሩ ኬንያታና በተቃዋሚው እጩ ራይላ ኦዲንጋ መካከል የተካሄደው ፕሬዚዳንታዊ ምርጫን ተከትሎ ሀገሪቱ ለረጅም ጊዜ ውዝግብና ቀውስ ውስጥ እንደነበረች ይታወሳል፣ አሁንም እንዳለችና አሁን ደግሞ ሁሩና ኦዲንጋ በሀገራቸው ጉዳይ ላይ መመካከራቸው ተሰምቷል። የተማከሩትም ህዝቦቻቸውን ወደ አንድነት የሚያመጡበት ሁኔታ ላይ ጭምር እንደሆነም ታውቋል። እና ይህ በተመሳሳይ ሁኔታ ውስጥ ላለችው ኢትዮጵያ ምን መልእክት አለው? ትልቅ ትምህርት አለው በፖለቲካ ሀሳብ የተለያዩ በምርጫ ያልተስማሙ ሁል ጊዜ በጦርነት ወደ ህዝቡ መጋደል እና መፋጀት እና አገሪቱን የዘላለማዊ የፖለቲካ ቀውስ ውስጥ መክተት እንደሌለበት ነው የምንማረው። ሁልጊዜ ሌላ ዙር እድል አለ። አማራጭ ሊቀርብ የሚችል የተከሰቱ ችግሮች በጊዜያዊ መፍትሄዎች እየተያዙ እውነተኛውን ነገር አውቀ ወደ ትክክለኛው መልስ ለመሄድ ፈቃደኝነት ፖለቲካል ዊል ወይም የፖለቲካ ፈቃደኝነትን ለሀገር ሀሳቢነትን ለህዝብ ሀሳቢነትን የሚጠይቅ ነው እና በዚህ ረገድ ሁለቱም መሪዎች ሊመሰገኑ የሚገባና ለጎረቤት ሀገሮችም ለአፍሪካም ትምህርት ሊሰጡ የሚችሉ ይሆናሉ። ይህ ነው እንግዲህ እኔ የምንረዳው እንግዲህ ከተነጋገሩ ባቸው ነጥቦች ዋና ዋናዎቹ በሀገሪቱ በጎሳ የተከፋፈለ ፉክክርና ግጭት መባባስ እንዳለ፣ የብሔራዊ አንድነት ስሜት መድከም፣ ፍትሀዊ የሆነ የሀብት ክፍፍል አለመኖር፣ ህዝቡን በጎራ የሚከፋፍሉ የምርጫ ክስተቶች መፈጠር፣ የጸጥታ ችግር መባባስ፣ በኬንያ ያለውን ሙስናና ሙስናው ከቅጥ ያለፈ መሆን፣ የሰብአዊ መብት መጣስ የመሳሰሉት ናቸውና፣ አንኳር መሰረታዊ የሚባሉ ችግሮች ናቸውና። በተመሳሳይ ርዕስ በኢትዮጵያ መንግስትና በአጠቃላይ መንግስቱን በሚቃወሙ አካላት መካከል ውይይት ቢደረግ ለውጥ ሊያመጣ ይችላል ብለው ያስባሉ? በኢትዮጵያ ውስጥ ለውጥ ለማምጣት መቻሉ እጠራጠራለሁ። ምክንያቱም በኬንያ ያለው የልዩነት የተፈጠረው አሁን በስልጣን ላይ ያለው የኩኩዩ ትራይብ ያን የሚወክለው ነው። እሁሩ ኦዲንጋ ደግሞ ላዎን ነው። እነኚህ ሁለቱ በመጀመሪያ ላይ በአንድነት ካኑ ወይም የኬንያ አፍሪካን ናሽናል ዩኒየን የሚባለውን ድርጅት መርተው በኬንያታ በኡሁሩ አባት ስር አገሪቱን ለረጅም ጊዜ ሲያስተዳድሩ ቆይተው ኋላ ነው የተጋጩት። መረዳት ያለብን አሁን ስልጣኑን ጠቅልሎ ያለው የኩኩዩ ጎሳ ሲሆን መጆሪቲ ነው። ይሄ ከስድስት ሚሊዮን በላይ ሕዝብ ያለው ከፍ ያለውን ቁጥር ከፍ ያለውን ቁጥር የያዘው ከፍ ያለውን ቁጥር የያዘው እሱ ነው እና ምንም አይነት ድርድር ከሌሎቹ ጋር ቢያደርግ አሁንም የበለጠ ድርሻውን ሊይዝ እንደሚችል ስለሚያውቅ ለሀሳቦች ደህና መልስ ለመስጠት የሚችል መደራደርን የማይፈራ ነው። በእኛ ሁኔታ ግን አሁን ስልጣን ይዞ ያለው የትግሬን መንግስት ወይም ያን ህዝብ ያን ህዝብ ነው እወክላለሁ ቢሎ ይሄ ደግሞ በጣም ንዑስ ነው ውሁድ ነው እና ድርድሮችን ይፈራል ከ በድርድሮች እና የስልጣን መጋራት ስልጣን ጠቅላላ አጣለው ብሎ ስለሚፈራ ሀቀኛ የሆነ ድርድር ከሌሎች የፖለቲካ ድርጅቶች። ፕሮፌሰር ጌታቸው ግን እዚህ ጋር በሀገሪቱ ስልጣን ላይ ያለው ጣኑን የያዘው ገዢው ፓርቲ ከአራት የፖለቲካ ድርጅቶች ወይም ከአራት ክልሎች የተውጣጡ የፖለቲካ ድርጅቶች ያሉት ፓርቲ ነው። እሱ ለይምሰል ነው። አሁንማ አየነው እኮ የኦሮሞው አፈንግጧል። ኦህዴድ ከአራቱ አንደኛው እና ትልቁ መሆን ያለበት በህዝብ ቁጥር ከተካሄደም በፓርላማ መቀመጫውም ትልቁ አፈንግጦ፣ የአማራው የሚባለው ለወያኔ የፖለቲካ ድርጅት ታዛዥ የሆነ እንጂ ከዚህ ማይኖሪቲ ወይም አነስተኛ ከሆነው ፓርቲ ፍቃድ ውጪ ምንም የማያደርግ በተግባር ካየነው ሁሉን ነገር የሚወስነውና የሚሰራው መሪዎቹን የሚሾምና የሚያወርድ ወያኔ ነው። ከነኚህ ለተቀሩ ሶስት ሌሎች ድርጅቶች የነበረው እና አሁን አንደኛው በሚያፈነግጥበት ጊዜ ምን አይነት ቀውስ እየመጣባቸው እንዳለ እየታዘብን ነው ያለ ነው እስካሁን ድረስ በሀያ ሰባት አመት ግዛታቸው ውስጥ የተመለከትነው ነገር ፈጣሪው አድራጊ ሁሉን ነገር የሚሾመው የሚሽረው ህወሀት ነው። ስለዚህ ነው ሀቀኛና እውነተኛ ድርድርም እስካሁን ድረስ ያልተደረገውና ዘላለማዊ ቀውስ ውስጥ ሀገሪቱን ከተው ያሉ። ግን ባሉት ውስጥ ሀይል ሚዛኑ የትኛውን ፓርቲ ጋር ይሁን እንደዚህ አይነት ድርድር በሀገሪቱ ውስጥ ቢመጣ ለውጥ አይመጣም ወይ? ውይይት ከተደረገ አንኳር የሆኑ ጉዳዮች ተለይተው ድርድርና ውይይት ከተደረገ ለውጥ አይመጣም ወይ? ለውጥ ለማምጣት ድርድሩ እውነተኛ፣ ሀቀኛ መሆን አለበት። ህዝቡ የሚቀበለው የሚያምነውና የሚደግፈው መሆን አለበት። እንደዚህ አይነት ድርድር ደግሞ ከተደረገ አሁን በዋናነት የአገሪቱን ፖለቲካ ኢኮኖሚ፣ ህይወት ተቆጣጥሮ ያለው ወያኔ ቦታውን ያጣል። ስለዚህ ይሄንን ሁኔታ ሊፈቅድ አይችልም። እንዲሁም ድርድር ካለ ጊዜ ለመግዛት የተቀሩትን የፖለቲካ ድርጅቶች ለማጣላት፣ ለማለያየት ብቻ ነው የሚሆነው እንጂ ሀቀኛ ድርድር አድርጎ ሀቀኛ እውነተኛ ለውጥ በአገሪቱ እንዲመጣ ለማድረግ አይደለም። ይህ ማለት የነሱ የራሳቸው ሁሉንም የፖለቲካ ቦታዎች፣ ክፍሎችን፣ ሚኒስትሪዎችን፣ ተቋሞችን ሁሉ መልቀቅ ሊመጣባቸው ነው ማለት ነው። ስለዚህ ከኬንያው ኡሁሩ ኬንያታ ና ከራይላ ኦዲንጋ ድርድር ጋር የተለያየ ነው የኢትዮጵያ ሁኔታ እያሉ ነው። አዎ፣ በጣም የተለያየ ነው። ስልጣኑን ይዞ ያለው የአብዛኛውን የኬንያን ሕዝብ ወይንም ጎሳ የሚወክል በመሆኑ ለድርድር ክፍት ነው። ይሄ በእኛ ደግሞ ያለው የመጨረሻው ትንሹ ውሁዱ አነስተኛውን ጎሳ የሚወክል ስለሆነ ዴሞክራሲያዊ ድርድር ሊያደርግ አይችልም። የኢትዮጵያ ሕዝብ መያዘው ሰላማዊ ትግሉ እየቀጠለ አገር እና ሕዝብ ከዚህ በላይ ጉዳት እንዳይደርስበት የመውጫ መንገዱ የሚነጋገርበትን እድል እንዲፈጠር ለዛ ወያኔ ማስገደድ እንግዲህ፣ አሜሪካም ሁሉ ሄደው ይሄን አዋጅ አንሱ፣ ፖለቲካ መድረኩን ሰፋ ማድረግ እንጂ መጨቆን መፍትሄ ያመጣም እያሏቸው ነው አይደል? ይህ ከዚህ ከቃል ባሻገር ደግሞ በተግባር እየተረጎሙ ወያኔን ማስገደድ በሰላም ስልጣንን ለመልቀቅ እና ከፈለገ ሽግግር እንዲመጣ የሽግግሩ ተካፋይ እንዲሆን በሚገባው ድርሻ መሰረት ሴፍ ፓሴጅ የሚባለው ወይም ሰላማዊ መተላለፊያ መንገድ ለነሱ እንዲፈጠር መነጋገር ነው ያለባቸው ይመስለኝ። በጣም አመሰግናለሁ ፕሮፌሰር ጌታቸው በጋሻው ለሰጡን ማብራሪያ። እኔም እጅግ አመሰግናለሁ ለእድሉ። ጽዮን ግርማንና እንግዳዋን እናመሰግናለን። ዝግጅታችን ሲቀጥል፣ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በናይጄሪያ የዩናይትድ ስቴትስ አምባሳደር ስቲዋርት ሲሚንግተን የተሻለ አስተዳደርና የጠራ የፖለቲካ ንግግር በሀገሪቱ ውስጥ ሊሰፍን የሚችልበትን ሁኔታ የፖለቲካ ፓርቲዎች እንዲፈጥሩ ለማገዝ የተጀመረውን አዲስ አሰራር መቀላቀላቸውን በመግለጽ ይነሳል። የዛሬው ርዕሰ አንቀጽ ይህ እንቅስቃሴ የናይጄሪያ ፖለቲከኞችና የዓለም አቀፍ ሪፐብሊካን ኢንስቲትዩት ፕሬዚደንት ዳንኤል ትዊኒንግ የሚገኙበት ነው። እንቅስቃሴው በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ዩኤስኤአይዲ የሚደገፍ ነው። ይህ ስለ ዩኤስ ኤ አይ ዲ በዓለም አቀፉ ሪፐብሊካን ኢንስቲትዩት አይ አር አይ ተግባራዊ የሚደረግ የምላሽ ሰጭነት መርሃ ግብር ዋና ዋና የሚባሉት የሀገሪቱ የፖለቲካ ፓርቲዎች ለየሚወክሏቸው የህብረተሰብ ክፍሎች ጥያቄዎችና አስተያየቶች ፈጥነው ምላሽ መስጠት እንዲችሉ ለማብቃት የታሰበ መሆኑን ርዕስ አንቀጹ ጠቁሟል። መርሃ ግብሩ በሦስት ዓመታት ውስጥ ተግባራዊ የሚደረግ የአምስት ተኩል ሚሊዮን ዶላር ፕሮጀክት ሲሆን ከፊት የሚመጡት ምርጫዎች በሰላማዊ ተሳትፎ እንዲካሄዱም ለማገዝ የታሰበ መሆኑን ርዕሰ አንቀጹ አክሎ አመልክቷል። አዲሱ እንቅስቃሴ ተፎካካሪዎቹ ፓርቲዎች የሰፋ የዜጎች ውክልና እንዲኖራቸውና በመንግሥት መርሃ ግብሮች ላይም የተሻለ ክትትልና ቁጥጥር እንዲኖር የሚያግዝ ነው። የፖለቲካ ፓርቲዎችንና የሚወክሏቸውን የሕዝብ ክፍሎች መስተጋብር ድግግሞሽና ጥንካሬም ለማብዛትና ለማክረር በፓርቲዎቹ መሪዎችና በእጩዎች እንዲሁም በሁሉም ደረጃዎች ባሉ የጽህፈት ቤቶች ሰራተኞች መካከል የተሻለ ግንኙነት እንዲኖርም ያልማል። እንቅስቃሴው በርዕሰ አንቀጹ መሠረት የተገፉ ቡድኖች በፖለቲካው ሂደት ውስጥ በፓርቲዎቹ በራሳቸው ውስጥም ይበልጥ ተሳታፊ እንዲሆኑ ለማድረግም መርሃ ግብሩ እንደሚሠራ ተናግሯል። ርዕስ አንቀጹ ይህ ምላሽ ሰጪ የፖለቲካ ፓርቲዎች መርሃ ግብር የሰላምንና የሁከት አልባ ፖለቲካን መልእክት በምርጫ ሂደቶች ውስጥ ለማሰራጨትና ለማስፋትም የታሰበ ነው። ከምርጫ ጋር የሚገናኙ ሁከቶች ሲጠነሰሱና ሲጸነሱ አንስቶ ለመተንበይ ይረዳል። ከፖለቲካ ፓርቲዎችና የሲቪል ማኅበረሰብ ድርጅቶች ጋር በተያያዘ ግጭቶችን በማጥናትና በመከታተል ሊፈጠሩ የሚችሉ የሁከት አጋጣሚዎችን ለመቀነስም እንዲቻል ለማድረግ ያገዛል በዚህ ፕሮጀክት ላይ ከአይአርአይ ጋር በመስራት ፓርቲዎቻችን ይበልጥ ጠንካራ ይበልጥ ውጤታማ ናይጄሪያውያን ለሚፈልጉት ሁሉ ፈጣን ምላሽ ሰጪዎችና የነቁም ይሆናሉ ብለዋል የናይጄሪያ ፓርላማ የህግ መወሰኛ ምክር ቤት ምክትል ፕሬዚዳንት አይክ ኤኬሬማዱ ይህ ድንቅ ተነሳሽነት በሳቸው አባባል ፍሬያማ እንዲሆንም የብሔራዊው ሸንጎ እገዛና ትብብርም የጠነከረ እንደሚሆን የሴኔቱ ምክትል ፕሬዝደንት አረጋግጠዋል። ተከታዮች እንዲኖሯችሁ ከፈለጋችሁ ስትናገሩ፣ ትክክል ያልሆነውም ብቻ አትናገሩ፤ ለወደፊቱ ምን ትክክለኛ ነገር እንደምታከናውኑም ተናገሩ ብለዋል የዩናይትድ ስቴትሱ አምባሳደር ሲሚንግተን ለተሰበሰቡት ፖለቲከኞች። አምባሳደሩ ቀጠሉ። የምታከናውኑት ትልቁ ትክክለኛ ነገር ደግሞ አባሎቻችሁ እጆቻቸውን አስተባብረው ናይጄሪያን የተሻለች እንድትሆን ያደርጉ ዘንድ ማነሳሳትና ማነጽ ነው። ርዕሰ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ለምሽቱ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና አሰምተን እስከምንሰናበት በዚሁ ሙዚቃ እተዋችኋለሁ። ሴት ናት። ለምሽቱ ያሉን ቅንብሮች እነዚሁ ናቸው። ማጠቃለያ ዜና አሰምተን እስከምንሰናበት በዚህ ሴት ናት በሚለው ዜማ ልተዋችሁ Putea fi să te îmbăieți să pe

Mest sikkert uden at knæde Set nat Akkade set nat Set nat Akkade set nat Set nat Ølte set nat Set Sæt Set nat Sit nice, i can't Sit Nash, Sit Nash, I'll Sit Nash, Sit Nash, and it's Sit Nash, Sit Nash, sit Sit Sit Sit Sit Not the Sit Not in the sit, sit not you got, You can साथ सा यही वचाना चुकाश शिला वचा का चलुश माता गीद का ሳይገፈፍ መብቷራ፣ በቤት በሰፈሯ በትምህርት ቤቷ በፈቀደችበት በተመቻት ቦታ በነጻነት ትኑር። ሰላሟን አግኝታ የሴት ልጅ ብድር I'm a to i gonna a i i i አሁን የማጠቃለያ ወሬዎችን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በኒውክለር ፕሮግራሟ ሳቢያ ከዋሽንግተን ጋር ፍጥጫ ላይ ከምትገኘው ከሰሜን ኮሪያ ፕሬዚዳንት ኪም ጆንግ ኡን ጋር ተገናኝተው ይነጋገራሉ በሚል የቀረበው እቅድ አንዳች የተለየ ድራማ መከሰቱ ተዘገበ። ኢትዮጵያ እንግሊዛዊውን ጋዜጠኛ ዊልያም ዴቪድሰንን የስራ ፈቃድ የለውም በሚል ከሀገር እንዲወጣ አደረገች። ቀደም ሲል ለዓመታት ኢትዮጵያ ውስጥ የብሉምበርግ ዜና ወኪል ሆኖ በዘጋቢነት ያገለግለው ሚስተር ዴቪድሰን ለቀናት በፖሊስ ጣቢያ ታስሮ ከቆየ በኋላ ባለፈው ረቡዕ ከሀገር እንዲወጣ መደረጉን ያመለከተው ዛሬ ከሚያገለግልበት የእንግሊዙ የጋርዲያን ዜና ወኪል ነው። በአሁኑ ወቅት ብሪታንያ የሚገኘው ዴቪድሰን በፌስቡክ ገጹ ላይ ባወጣው ጽሑፍ ከብሉምበርግ ጋር የነበረው ኮንትራክት ቆሞ ለአዲሱ ቀጣሪው ለጋርዲያን መስራት እንደጀመረ የኢትዮጵያ መንግስት የስራ ፈቃድ እንደነፈገው ነው የገለጠው። በሌላ ዜና የአምቦ ዩኒቨርሲቲው መምህርና የኢንተርኔት አምደኛ ስዩም ተሾመ መታሰሩን ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ አስታወቀ። አድማጮች የምሽቱን ዝግጅታችን እናጠናቀቅ በነገው ምሽት ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንገናኛለን። የራዲዮ መጽሔት በርከት ያሉ ቅንብሮችን ይዞ ይጠብቃችኋል። እናንተ የምትሳተፉባቸው ፕሮግራሞች፣ የእናንተ የስልክ አስተያየቶቻችሁን ጨምረን እናቀርባለን። ለአሁኑ ያስተናገድኳችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉ ጋር እንዲሁም ከቴክኒክ መሐንዲሱ አልሳንቶስ ጋር በዚሁ እንሰናበታለን። መልካም ምሽት። ደህና የአሜሪካ ድምጽ ራዲዮ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ሲያስተላልፍ የቆየው የቅዳሜ ምሽት ፕሮግራም በዚሁ ይጠናቀቃል። ያስተናገድኳችሁ ቆንጂታዬ ነኝ። ፕሮግራማችንን ስትመራልን አብራን ያመሸችው ብርሃን ኃይሉ ነች። ነገ እሁድ በ3 ሰዓት እስከምንገናኝ በደህና አደሩ።